የኢትዮጵያ መንግስት ለተሻለ ሀገራዊ መግባባትና የፖለቲካ ምህዳሩን ለማስፋት በሚል በመላው ሀገሪቱ የተወሰኑ እስረኞችን ለመፍታት መወሰኑ ይታወቃል። በዚህም መሰረት ባለፈው ሳምንት የኦሮሞ ፌዴራሊስት ኮንግረንስ ሊቀመንበር ዶክተር መረራ ጉዲናን ጨምሮ 115 ሰዎች ከስር ተፈተዋል። በደቡብ ክልልም ከ500 በላይ እስረኞች በተመሳሳይ ተለቀዋል። በዛሬው ዕለት ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት ከ2000 የሚበልጡ እስረኞች እንዲለቀቁ መወሰኑን የክልሉ የፍትህ ቢሮ የ የኮሚኒኬሽን ኃላፊ አቶ ታየ ደንዳ ለዶች በለ ተናግረዋል። ዛሬ የሚፈቱ ሰዎች ተጣርተው ውሳኔ ተላልፏል። ያው ሁለት ሺህ ሶስት መቶ አርባ አምስት እስረኞች ይፈጣሉ ይፈታሉ ከእነዚህ ውስጥ እንግዲህ አንድ ሺህ አምስት መቶ ሰላሳ ስምንቱ የተፈረደባቸው ናቸው። እነሱ በይቅርታ የተለቀቁ ናቸው። ሁለት መቶ ሀምሳ የሚሆኑት ደግሞ ክሳቸው በአቃቢ ሕግ ተመስርተው በሂደት ላይ እያለ የተቋረጠ ነው። አምስት መቶ አምሳ ሰባት የሚሆኑት ደግሞ ተይዘው በፖሊስ በፖሊስ ምርመራ ላይ እያሉ ምርመራው የተቋረጠ ነው። በአቶ ለማ መገርሳ የሚመራው የክልሉ ካቢኔ ታሳሪዎቹ ከስር እንዲለቀቁ መወሰኑን የገለጹት ኃላፊው ውሳኔው የተላለፈላቸው የማረሚያ ቤቶች ከዛሬ ጥር አስራ ስምንት ቀን ሁለት ሺ አስር ጀምሮ እስረኞችን ተሀድሶ እየሰጡ መልቀቅ እንደሚጀምሩ አስረድተዋል። እንደሳቸው ገለጻም በዚህ የይቅርታ ውሳኔ ይፈታሉ የተባሉት አብዛኛዎቹ ባለፉት ሶስት ዓመታት በክልሉ በተደረገ ህዝባዊ ተቃውሞ ሳቢያ ታስረው የነበሩ ናቸው። የቅርታው መነሻ የፌዴራል መንግስት በቅርቡ ያሳለፈውን ውሳኔ መሰረት ያደረገ ቢሆንም ከባድ የአካል ጉዳት ካደረሱና የሰው ህይወት ካጠፉ እስረኞች ውጪ ሁሉም እንዲለቀቁ መወሰኑን አብራርተዋል። በእኛ በኩል ከፖለቲካ ጋር በተያያዘ ተቃውሞ ጋር ተያይዞ የታሰሩ ናቸው የሚፈቱት። መደበኛ ወንጀሎችን የሚመለከት ሳይሆን ከፖለቲካ ጉዳዮች ጋር የተያዙ በዛ ተያይዞ የታሰሩ ናቸው የተፈቱት። ጉዳያቸው ከዚህ ጋር ተያይዞ ያልተፈቱት አንደኛ የሰው ሕይወት ያጠፉ ማለት ልክ ቢፈቱ ከሟች ቤተሰቦች ጋር ችግር ሊኖር ስለሚችል ይሄ ነገር በባህላዊ መንገድ መፍትሄ እስኪያገኝ አሁን መልቀቁ ሌላ ኬኦስ መፍጠር እንዳይሆን እነዛ አልተለቀቁም። ከባድ የካልማ ጉደል ያደረሱም በዛው ጉዳዩ በዛ በተቃውሞ ውስጥ ሆኖ ግን እነዚህ አይነት ትልቅ ጉዳት ያደረሱ ለጊዜው ጉዳዩ በሌላ መልኩ መፍትሄ ሲያገኝ አይለቀቁም። ከዚህ የቀረ ግን ይለቀቃል። የእነዚህ እስረኞች መለቀቅም በክልሉ በፖለቲካ አመለካከት ምክንያት የሚፈጠር የእርስ በርስ መጠራጠርንና አለመተማመንን ያስቀራል ሲሉም ኃላፊው አክለዋል። በታሰሩ ሰዎች ዘመዶቻቸው፣ ጓደኞቻቸው የታሰሩባቸው ሰዎች ቅሬታ አላቸው። አንደኛ እነዚህ ሁሉም ለሰላሙ፣ ለልማቱ፣ ለክልሉ ከዚህ በኋላ ድጋፉ ይጠናከራል፣ የሚል እምነት አለን። በሌላ በኩል የክልሉ የፖለቲካ ምህዳር ይሰፋል፣ ሰው ዜጎች በክልላቸው በሀገራቸው በነፃነት ፖለቲካዊ ተሳትፏቸውን እንዲያሰፉ፣ እንዲያጠናክሩ ያደርጋል እና በአጠቃላይ ሀገራዊ መግባባት ሰዎች በአመለካከታቸው በአስተሳሰባቸው እርስ በእርስ እንዳይጠራጠሩ ማለት እንደ ጠላት እንዳይተያዩ፣ ፖለቲካ ማለት ሁሉም ለሀገሩ የሚችለውን የሚችለውን የአቅሙን የሚያበረክትበት ሁላችንም አንድ ላይ ተባብረን ክልላችንን ሀገራችንን የምናሳድግበት ምህዳር ይፈጠራል ብለን ነው የምናምነውኛ። ላለፉት ሶስት አመታት የመብት ጥያቄን ባነሱ ሰዎች ክልሉ በተቃውሞ ሲናጥ የቆየና አብዛኛዎቹ ሰዎችም ከዚህ ጋር በተያያዘ የታሰሩ መሆናቸው የታሳሪዎቹ መለቀቅ የህዝብ ጥያቄም ጭምር በመሆኑ ጥሩ እርምጃ ነው ያሉት ደግሞ የኦሮሚያ ስቴት ዩኒቨርሲቲ ምክትል ፕሬዝዳንትና የፖለቲካ ሳይንስ ምሁር የሆኑት ዶክተር ሚልኬሳ ሚደጋ ናቸው። ከዛቸው ወደ ፖለቲካ የሚጠጋ ፖለቲከኞች ስለሆኑ አንዳንዶች ወይ አክቲቪስቶችም ናቸው የታሰሩ ሰዎች መብት ስለጠየቁ ወይ ደግሞ በተሳሳተ መንገድ መብታቸውን የጠየቁም ታስሮ ነበሩ። እነኚ እንዲፈቱ መንግስት ወስነው ነበር። በዛ መሰረት የኦሮሚያ መንግስትም አጣርቶ ከሁለት ሺህ የህግ ታራሚ የተባሉ እነኚን መፍታቱ አንደኛ ስፔሱን ያሰፋል፣ የህዝብ ጥያቄም ስለሆነ የታሰሩ ሰዎች ይፈቱ የሚል ጥያቄም በተደጋጋሚ በህዝብ በቄሮ ስነሳ የነበረ ስለሆነ በኦሮሚያ በኩል ይህንን መንግስት ይህንን ተቀብለው ታራሚዎቹን መፍታት መጀመሩ ትልቅ እርምጃ ነው። በቅርታ ውሳኔው በተፈጸሙ ችግሮች የሰው ህይወት ያላጠፉ፣ ከባድ አካል ጉዳት ያላደረሱ፣ ትልልቅ የኢኮኖሚ አውታሮችን ለማውደም ቀጥተኛ ተሳትፎ ያላደረጉ፣ ህገ መንግስታዊ ስራቱን ለመናድ ቁልፍ ሚና ና መንግስት መስራት ሲገባው ባልሰራቸው ስራዎች ምክንያት በአንድም ይሁን በሌላ መልኩ ተነድተው በግጭትና በውከት ውስጥ የተሳተፉ ተጠቃሚ እንደማይሆኑ መንግስት ቢገልጽም፣ በአንጻሩ ግን የኦሮሚያ ክልል ለህዝብ ሲሉ የታሰሩ ይፈታሉ ማለቱን መዘገባችን ይታወሳል።